በትናንትናው ዕለት አፍሪካ በዓለም አቀፍ ጉዳዮች ላይ ያላትን ሚና በሚመለከት በተዘጋጀው ሴሚናር የፓርላማው ፕሬዚዳንት ሚስተር ማርቲን ሹልስ የውጭ ጉዳይ ኃላፊ ወይዘሮ ፌደሪካ ሞጎሪኒ እና ሌሎች ተጋባዥ እንግዶች ባደረጓቸው ንግግሮች አፍሪካ ለዓለም ኢኮኖሚ ያላትን ምቅ ሀብትና የሰው ኃይል በመጥቀስ ዓለም በአሁኑ ወቅት የተደቀኑበትን የአየር ለውጥ የአሸባሪነትና የስደተኞችን ችግሮች ለማቃለል አፍሪካ ትልቅና ወሳኝ ሚና ያለው መሆኑን በሰፊው ተንትነው አስረድተዋል። የአፍሪካ ሳምንት ፕሮግራምን የጠራውንና ያዘጋጀውን የአውሮፓ ፓርላማ የሶሻሊስቶችና ዴሞክራቶች ቡድን ፕሬዚዳንትን ሚስተር ጂያኒ ፒቴላን ስለ ፕሮግራሙ ዓላማ ጠይቂያቸው ነበር። ሚስተር ፒቴላ ባለፈው ሳምንት በኢትዮጵያ የስራ ጉብኝት ባደረጉበት ወቅት ከኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ጋር ስላደረጉት ውይይትም ጠይቂያቸዋለሁ። በቅድሚያ ግን ቡድናቸው በአሁኑ ወቅት በአፍሪካ ላይ ትኩረት የሰጠበትን ምክንያት ሲያስረዱ፣ ና አፍሪካ መካከል ያለውን ትብብር ተጨባጭ ለማድረግ ነው። የፖለቲካ ትብብር ስንል በጸረ ሽብር ትግል፣ በስደተኞችና በአየር ለውጥ ችግሮች ላይ በጋራ መስራት፣ በአፍሪካ ዘመናዊ ዴሞክራሲን መገንባትን ያጠቃልላል በማለት ከዚህ ዝግጅት በፊት ለተመሳሳይ ዓላማ እሳቸው የሚመሩት ቡድን በርካታ የአፍሪካ ሀገሮችን የጎበኘ መሆኑንና ኢትዮጵያም የጉብኝታቸው የመጨረሻ መዳረሻ እንደነበረች ጠቅሰዋል። በኢትዮጵያ በነበሩበትና ከጠቅላይ ሚኒስትሩ ጋር በተወያዩበት ወቅት በሰብአዊ መብቶች ጉዳይና የአውሮፓ ፓርላማ በቅርቡ በኢትዮጵያ ላይ ስላሳለፈው ውሳኔ እንዲሁም በኢትዮጵያና ኤርትራ መካከል ስላለው ውዝግብ ተወያይተዋሉ ወይ በማለት ላቀረብኩላቸው ጥያቄ በተለይ የኢትዮ ኤርትራን ውዝግብ ትኩረት በመስጠት ችግሩ አሳሳቢ መሆኑን ተናግረዋል። ይፈታል ብለን ተስፋ እናደርጋለን፣ ግን ሁኔታው ቀላል አይደለም። የኤርትራ መንግሥት አምባገነን በመሆኑ በገንዘብ ላለመርዳት ወስነናል። የኢትዮጵያ ጠቅላይ ሚኒስትር በበኩላቸው ገንዘብ ለኤርትራ መንግሥት የምንሰጥ ከሆነ ኤርትራን ለመውረር ዝግጁ መሆናቸውንና አንድ ሚሊዮን ስደተኞችንም ወደ ጣሊያንና አውሮፓ እንደሚሰዱ ነግረውኛል ብለዋል። ሂ ኢዝ ሬዲ ቱ ኢንቨይድ ኤሪትሪያ አንድ ቱ ሴንድ ዋን ሚሊዮን ኦፍ ሬፍዩጂስ ቱ ኢታሊ አንድ ቱ ዩሮፕ። የአውሮፓ ፓርላማ በኢትዮጵያ ላይ ያስተላለፈውን ውሳኔ ተግባራዊነት እንዴት ትከታተላላችሁ ለሚለው ቀጣይ ጥያቄ ሚስተር ፒቴላ ል ን ዲጥተ ነው የምንከታል ስለ ሰብአዊ መብቶችና የአናሳዎችን መብት እንዲሁም የሚዲያ ነፃነት በሚመለከት ጥንቃቄ እናደርጋለን። በእርግጥ የኢትዮጵያን መንግስት በቀጥታ የምንቀጣበት ዘዴ የለንም። ግን በውሳኔው የተጠቀሱት መብቶች እንዲከበሩ በኢትዮጵያ ተቋማት ላይ ከፍተኛ ፖለቲካዊ ጫና እናደርጋለን በማለት ጫናው በአውሮፓ የአስፈጻሚ አካላት ላይም እንደሚሆን አስታውቀዋል። የአውሮፓ ፓርላማ ከ28ቱ አባል አገሮች በቀጥታ የሚመረጡ በጠቅላላው 751 አባሎች አሉት። በውስጡ ካሉት ሰባት የፖለቲካ ቡድኖችም የሶሻሊስቶቹና ዴሞክራቶቹ ቡድን ሁለተኛው ትልቁ ቡድን ነው። ከትልቁ የመሀል ቀኞቹ የፖለቲካ ቡድን ጋር በመግባባት የፓርላማውን የፕሬዝደንትነት ስልጣን በዙር የሚይዙ ሲሆን፣ ባላቸው የአባሎች ብዛትም ሁለቱ ቡድኖች እስካሁን በፓርላማው አሰራርና ውሳኔዎች ላይ ዋና ተጽዕኖ ፈጣሪዎች ሁነው ቆይተዋል። ገበያው ንጉሴ ለዶችቬሌ ራዲዮ ብራስልስ።